የደቡብ ክልል ምክትል ርዕሰ መስተዳድር በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ላይ እየደረሰ ባለው ጥቃት ዙሪያ ከቤተ ክርስቲያኒቱ ልዑካን ጋር በሐዋሳ ከተማ ውይይት አድርገዋል። ቤተ ክርስቲያኒቱ በክልሉ ለተቃጠሉና ጥቃት ለደረሰባቸው ቤተ እምነት እና ካሳ እንዲከፈላቸው የክልሉም መንግስት ጠይቀዋል። የክልሉ ርዕሰ መስተዳድር የተቃጠሉ በእምነት ምክንያት ጥቃት የደረሰባቸው ካህናትና ምእመናን ቁጥር እና የጉዳቱ መጠን በጥናት እንዲቀርብ ጠይቀው መንግስትም ጥናቱን ተከትሎ ምላሽ ይሰጣል ብለዋል። ዮናታን ዘብዴዎስ ተከታትሏል። ምክትሉ ርዕሰ መስተዳድር አቶ ርስቱ ይርዳው በዚህ ወቅት እንዳሉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በኢትዮጵያ ታሪክ ውስጥ ያላት አበርክቶ ቀላል አይደለም። መንግስት ከእምነቱ አባቶችና ተከታዮች ጋር በመስራት ጥረት እንደሚያደርግም ተናግሯል። በክልሉ የተከሰቱ ችግሮችን ተባብሮ በመፍታትና በሃይማኖቶች መካከል ያለውን መቀራረብ ማጠናከር እንደሚገባም ነው የተናገሩት። በዚህ የምክክር መድረክ ላይ በክልሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ላይ እየደረሱ ናቸው የተባሉ ጥቃቶች ዝርዝርም ሪፖርት ቀርቧል። በዋናነትም በስዳማ፣ በገድዮ፣ በአማሮ፣ በጋሞጎፋ፣ በኮንሶ፣ በሃዲያና ስልጤም በደቡብ ኦሞ በወላይታም በዳውሮ በጉራጌ በከፋና ሸካ እንዲሁም በእንቺማጂ ሀገረ ስብከቶች ላይ የተቃጡ የቤተ ክርስቲያን ቃጠሎና ውድመት፣ የሚመናን ግድያና እስር፣ ይዞታ መንጠቅ፣ ትንኮሳና ማግለል እንዲሁም ሌሎችም የመልካም አስተዳደር በደሎች የሚያሳይ በምስል የተደገፈ ጽሑፍ ለተወያዮች ቀርቧል። በቅርቡ በሐምሌ አጋማሽ በሲዳማ ዞን በተፈጸመ ጥቃቶች ሙሉ በሙሉ የወደሙና ጉዳት የደረሰባቸው የሰባት ቤተ ክርስቲያን ጉዳይም በዋናነት ተጠቅሷል። እነዚህን ጥቃቶች በመዘርዘር ቤተ ክርስቲያኒቷ ዘጠኝ ዋና ዋና ጥያቄዎችን ለክልሉ መንግስት አቅርባለች። ጥያቄዎቹን ያቀረቡት ማህበረ ቅዱሳን ጽህፈት ቤት ኃላፊና በአዲስ አበባ መስከረም አራት ይካሄዳል ተብሎ የነበረው ሰልፍ አስተባባሪ ኮሚቴ አባል አንዱ የሆኑት አቶ ሰይፉ አለማየሁ ናቸው። አንደኛው ጥያቄ የይዞታ ማረጋገጫ ሲሆን ሁለተኛው ደግሞ የቦታ ጥያቄ ነው። ቤተ ክርስቲያኒቷ አጽንኦት የሰጠችበት ደግሞ በክልሉ በተቃጠሉና ጥቃት ለደረሰባቸው ለእምነት ተከታዮች ካሳ እንዲከፈላቸው ነው። ሶስተኛው የካሳ ጥያቄ። በዚህ አጋጣሚ የደቡብ ብሔር ብሔረሰቦችና ህዝቦች ክልል የሚመሰገን ስራ ጀምሯል። በዚህ አጋጣሚ ልናመሰግን እንወዳለን። ካሳም ለመክፈል ለአብያተ ክርስቲያናቱ ለተቃጠ ሉት ተጠንቶ ይቅረብልኝ የሚል እንደ ሄዳችሁበት ሰምተናል እግዚአብሔር ስትል እነሱን እናመሰግናለን በህብረተሰቡ ስም እሱ ግን ፈጠን ብሎ ዴድ ላይ ተቀምጦለት በዚህ ጊዜ ውስጥ ተብሎ እንደ ቶሎ ወደ ትግበራ ቢገባ ጥያቄ እናቀርባለን። ለተጎጂ ቤተሰቦች ምን አይነት ካሳ እንደሚከፈል ባናውቅም ከተቻለ ካሳ ካልሆነ የልማት መሬት ተሰጥቶን እሱ ላይ አልምተን እነዚህን የተጎጂ ቤተሰቦች መጠገን መቻል ስላለብን እሱን መንግስት በተቻለ መጠን ተወያይቶ በእነዚህ ጥያቄዎች ላይ በአስራ አምስት ቀናት ውስጥ እንደው የሆነ ነገር ማድረግ ቢችልልን የተወረሱም የአብያተ ክርስቲያናት ይዞታዎችና የተወሰዱ ቦታዎችም እንዲመለሱ በተለይም የታሰሩ የእምኖት ተከታዮችም እንዲፈቱም ተጠይቋል። በቤተክርስቲያን ጥያቄ ጉዳይ ብቻ የታሰሩ ግለሰቦች አሉ። እነሱም እንዲፈቱልን እንጠይቃለን የምድር ሱቲን ኮሳና የማግለል አዝማሚያዎችም እንዲቆሙ ተማጽኗል። የክልሉ ርዕሰ መስተዳደር የተቃጠሉ ቤተ ክርስቲያን፣ በእምነታቸው ምክንያት ጥቃት የደረሰባቸው ካህናትና ምእመናን እና የጉዳቱ ስፋት በጥናት እንዲቀርቡና መንግስትም ጥናቱን ተከትሎ ምላሽ እንደሚሰጥባቸውም ተናግሯል። ይህንን ተከትሎም ከመንግስት በኩል ሶስት ከቤተ ክርስቲያኒቷ ደግሞ አራት አባቶችን ያካተተ ሰባት አባላት ያሉት ኮሚቴ እዛው ተቋቁሟል። ርዕሰ መስተዳድሩ ችግሮቹ በመነጋገርና በመመካከር እንደሚፈቱም ተናግሯል። ሁሉም የመንግስት ስራ ኃላፊዎች ለሁሉም ቤተ እምነቶች በእኩልነት መቆም እንጂ ለ ለግል እምነታቸው ጠበቃ መሆን ያለባቸውም ያሉት ርእሰ መስተዳደሩ የተቃጠሉና የወደሙ ቤተክርስቲያናትን እናስገነባለን ብሏል። መንግስትን ቤተክርስቲያኒቷም ተመሳሳይ አቋም የያዛቸውን ገልጠው ከዚህ ባለፈም በማናቸውም መንገድ የሚፈጠሩ ግጭቶችን ከማክረር ይልቅ በመቀራረብ ችግሮችን የመፍታትና የማርገብ ስራዎችን የመስራት ልምድ ማዳበር እንደሚገባም ተናግሯል። በፍጥነት እርምጃ የምንወስድባቸው ጉዳዮች ይኖራሉ። ለምሳሌ ቅድም እንዳነሳችሁት የወደሙ ቤተክርስቲያኖችን የማቋቋም ጉዳይ በጋራ እንሰራለን። በእኛ በኩል የሚያስፈልገው ድጋፍ እናደርጋለን። ወረዲ ዞኑ ጀምሮታል። ይህንንም እናያናግዛለን። እሱም ቶሎ ብለን የግንባታው ስራው እንዲጠናቀቅ እንሰራለን። ሁለተኛ ያለ አግባብ ታስሯል የተባሉ ካሉ ቶሎ ብለን የእነሱን ጉዳይ አይተን መፍትሄ እንሰጣለን። ክርክር የሌለባቸው ይዞታዎችን በፍጥነት የይዞታ ማረጋገጫ እንዲሰጥ እሱም በፍጥነት እንሰራዋለን በነገራችን ላይ ሁሉም ይዞታ በሀገር ደረጃ ይዞታ ካርታ የሌለው ነገር እንዲኖር አይፈልግም መንግስት እራሱ ስለዚህ ብዙ ክርክር የሌለባቸውን በፍጥነት እንሰጣለን ክርክር ያለባቸውን ደግሞ ተመካክረን ዋናው ነገር ህዝቡ ጋር መግባባት መፍጠር እሱ ነው ዘላቂ መፍትሄ ስለዚህ ከህዝብ ጋር ምክክር ውይይት የሚጠይቁ ቦታዎችም አብራናቸው ገብተን ህዝቡን እናወያለን፣ መስመር እናስይዛለን። በሲዳማ ዞን የተፈጠረውን በተመለከተ ለተነሱት ሀሳቦች ምላሽ የሰጡት የሲዳማ ዞን ዋና አስተዳዳሪ አቶ ደስታሌ ዳሞ በህግ አግባብ ምላሽ እንደሚሰጥም ተናግሯል። የቀረቡ ጉዳዮች ያሉ በርካታ ጉዳዮችን በማስታወሻ ይዘናል። በሚቀጥለው ጊዜ እየፈተሽን የምናስተካክልም ይሆናል። በህግ አግባብ በፍጥነት የምንፈታ ነው የሚሆነው። ሌላው የቤተክርስቲያኒቷ ይዞታ የነበሩ ወይም ተጨማሪ የማስፋፊያና ጥያቄ የቀረባቸው የቀረበባቸው ጉዳዮች ይኖራሉ። እነዚህንም ተከታትለን በየአካባቢ ያለውን ከሀገረ ስብከቶችም ጋር በሆነ መናበብ ለመፍታት ጥረት እናደርጋለን። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ላይ የደረሰ ያለው ጥቃት ከሰሞኑ መነጋገሪያ ጉዳይ የሆነ ሲሆን ጥቃቱ መፈጸም ከተጀመረ ግን መሰንበቱን ነው የእምነቱ ተከታዮች ደጋግመው እያነሱ የሚገኙት። ይህንን ተከትለውም በማህበረ ቅዱሳን የተሰናዳው ና መስከረም አራት በአዲስ አበባ ይካሄዳል ተብሎ የነበረው ሰላማዊ ሰልፍ ከመንግስት ጋር በተደረገ ውይይት ችግሩ ምክክር እንዲደረግበት ከስምምነት በመድረሱ ለሁለት ወራት መራዘሙ ይታወቃል። በስምምነቱ መሰረትም በተለያዩ የአገሪቱ ክፍሎች ውይይት መጀመሩ የተነገረ ሲሆን ከነዚህ ውይይቶች ውስጥ ዛሬ በዋሳ ከተማ ከክልሉ ምክትል ርዕሰ መስተዳድር ከአቶ ወረዳው በክልሉ ከሚገኙ ሀያ ዞን ና የወረዳ አስተዳደሮች እንዲሁም የአዋሳ ከተማ አስተዳደር የመንግስት ተወካዮች ና በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ከሲዳማ ከቡርጅ፣ ና አማሮ ሀገር ስብክቶች ከተገኙ ከ25 የሃይማኖት መሪዎች ጋር የተደረገ ውይይት አንዱ ነው። ለአሜሪካን ድምጽ ራዲዮ ዮናታን ዘብድዮስ አዋሳም